የፕሬዚደንት ዶናልድ ትራምፕ በድጋሚ የመመረጥ ዘመቻና የኮቪድ-19 ወረርሽኝ አመራራቸው አንድምታ የተከታዩ ዘገባ ርዕስ ነው። ኬን ብሬዲመር ያጠናቀረውን ሪፖርት ቆንጅታዬ ታቀርበዋለች። ባለብዙ ህንጻ ከበርቴውና የቴሌቪዥን መዝናኛ ሪያሊቲ ሾው አስተናጋጅ የነበሩት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2016ቱ ፕሬዚደንታዊ ምርጫ እወዳደራለሁ ብለው ሲነሱ ብዙዎች መራጮች ለዩናይትድ ስቴትስ ፖለቲካ ባይተዋር አድርገው ነበር የተመለከቷቸው። ሆኖም ብዙዎቹ መቼም አያሸንፉም ብለው በእርግጠኝነት የደመደሙ ቢሆንም ደጋፊዎቻቸው ብንሞክር ምን ይለናል በሚል ድምፅ ሰጧቸው። እናም ዶናልድ ትራምፕ ሂለሪ ክሊንተንን ባልተጠበቀ ሁኔታ አሸንፈዋቸው ቁጭ አሉ። አሁን ደግሞ ለሁለተኛ ጊዜ ለመመረጥ እየተወዳደሩ ነው። የሪፐብሊካን ፓርቲያቸው ፕሬዝደንታዊ እጩነታቸውን ዛሬ ሐሙስ ማታ ከዋይት ሀውስ ቤተ መንግስት በሚያሰሙት ንግግር ይቀበላሉ። ይህን ታሪክም ከዋሽንግተኑ የታሪካዊ መታሰቢያ ሐውልቶች አምባ ከናሽናል ሞል የሚተኮሱ ርችቶች ያበስሩታል። የዶናልድ ትራምፕ የእስካሁኑ የሶስት አመት ተኩል የመርነት ክንዋኔ አንድ ወጥ ያልሆነ አባጣ ጎርባጣ ቢባል በይበልጥ የሚገልጸው ይመስላል። ነቃፊዎቻቸው መላቢስ የተተራመሰ ሲሉ ይገልጹታል። ደጋፊዎቻቸው ደግሞ ደፋር አዲስ መንገድ የሚከተሉ ሲሉ ፕሬዝደንቱን ያደንቃሉ። በዓለም ዙሪያ ቅድሚያ ለአሜሪካ መርሃችንን የናኙ በአገር ውስጥም ወደ ተሻለ ነፃነት ያንቀሳቀሱ እርምጃዎችን የወሰዱ ሲሉም ያሞግሷቸዋል። ዶናልድ ትራምፕ እና የዲሞክራቲክ ፓርቲው እጩ ተፎካካሪያቸው ጆ ባይደን የሚወዳደሩበት የህዳር ኖቬምበር ሶስቱ ፕሬዝደንታዊ ምርጫ የአስር ሳምንታት ጊዜ ብቻ ነው የቀረው። ትራምፕ ስለዚህ የመጀመሪያ የስልጣን ዘመናቸው የሚጠቀሱ ጉልህ ክስተቶችን ለመቃኘት፣ ሁለት ወግ አጥባቂ ዳኞችን ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት በስኬት አብቅተዋል። በ50 ዓመታት ውስጥ ባልታየ መልኩ የሥራ አጥነት መጠን የቀነሰበት የኢኮኖሚ እድገትም አስመዝግበዋል። የጆ ባይደንን ለፕሬዝደንትነት የመወዳደር ፍላጎት ለማሰናከል ዩክሬን እንድታግዛቸው ጠይቀዋል ተብለው በዩናይትድ ስቴትስ ኮንግረስ ክስ ቀርቦባቸው ከክሱ ነፃ ተደርገዋል። በአሁኑ ጊዜ ግን ለብዙዎች መራጮች አብይ ትኩረት የሚሆነው የወቅቱ ታሪካዊ የሀገሪቱ የጤና ቀውስ አያያዛቸው እንጂ ቀደም ሲል የተጠቀሱት የቀደሙት ጉዳዮች የሚሆኑ አይመስልም። ከቻይና የተቀሰቀሰው የኮቪድ-19 ዓለም አቀፍ ወረርሽኝ ካለፈው መጋቢት ወዲህ ዩናይትድ ስቴትስ ውስጥ አንድ መቶ ሰባ ዘጠኝ ሺህ ሰዎችን ለህልፈት ዳርጓል ከአምስት ነጥብ ስምንት ሚሊዮን በላይ ለቫይረሱ ተጋልጠው ሀገሪቱን በሁለቱም አሃዞች ከዓለም ቀዳሚዋ አድርገዋታል። በአንድ ወቅት ፕሬዚደንቱ ኮቪድ-19 ለህልፈት ስለዳረጋቸው ሰዎች ብዛት ሲጠየቁ፣ የሆነው ሆኗል፣ ኢት ኢዝ ዋት ኢት ኢዝ ሲሉ መልስ መስጠታቸው የሚታወስ ነው። የኮቪድ-19 አያያዛቸው ሲቃኝ፣ የህዝብ አስተያየት ግምገማዎች እንደሚያሳዩት የሚስተር ትረምፕን የወረርሽኙን አያያዝ ህዝቡ አልወደደላቸውም። የአሶሲየትድ ፕሬስ እና የህዝብ ጉዳዮች ምርምር ማዕከል ሴንተር ፎር ፐብሊክ አፌርስ ሪሰርች የሚባል ቡድን በዚህ ሪፐብሊካኖች ለአራት ቀናት ብሔራዊ ጉባኤ በታደሙበት በዚህ ሳምንት ባወጡት ግምገማ የፕሬዝደንቱ የኮሮና ቫይረስ ወረርሽኝ አያያዝ እና ክንዋኔ የድጋፍ መጠን እጅግ በጣም አሽቆልቁሎ ወደ ሰላሳ አንድ ከመቶ ወርዷል። የፕሬዝደንቱ ጠንካራ ደጋፊ ሪፐብሊካኖች እሳቸው እኮ ውሃን ላይ ቫይረሱ እንደተቀሰቀሰ ከቻይና የሚመጡ ተጓዦች እንዳይገቡ በመከልከል ወረርሽኙን በቁርጠኝነት የታገሉ መሪ ናቸው በማለት ሊሟገቱላቸው ሞክረዋል። ትራምፕ ግን የኮሮና ቫይረስን ገዳይነት ዩናይትድ ስቴትስ ውስጥ ሊያስከትል የሚችለውንም ጣጣ ያለማቋረጥ ሲጠራጠሩ፣ ሲያጣጥሉ ነበር የሚደመጡት። ባለፈው የካቲት ወር በአንድ የቴሌቪዥን ቃለ መጠይቅ ላይ ቫይረሱ እንደሆነ ተአምር እልም ብሎ ነው የሚጠፋው ሲሉ የተነበዩት ተደጋግሞ በዜና ማሰራጫዎች ይታያል። ወረሽኙ ለደቀነው መዓት ያልተዘጋጀው አሜሪካዊ ኮሮና ቫይረስ ከባድ የኢኮኖሚ ቀውስ አስከትሎበታል። ከ50 ሚሊዮን የሚበልጡ ማለትም ከጠቅላላው የሰራተኛ ኃይሉ ከሩብ በላይ ማለት ነው። የክፍለ ግዛት አስተዳዳሪዎች ወረርሽኙን ለመቆጣጠር የንግድ ድርጅቶች እንዲዘጉ በማዘዛቸው ከስራቸው ተፈናቅለዋል። ትምህርት ቤቶችና ዩኒቨርሲቲዎች ተዘግተው ተማሪዎች ከቤት በርቀት በኢንተርኔት እንዲማሩ አድርገዋል። ፕሬዚደንት ትራምፕ ለበርካታ ሳምንታት ስለ ወረርሽኙ በየቀኑ ገለጻ ያደርጉ እንጂ ብዙ ጊዜ የወረርሽኙን ክብደት አቃለው ወይም አናንቀው ሲናገሩ ነው የቆዩት የጤና ኤክስፐርቶች ከሚቀጥለው ዓመት በፊት አይሳካም ብለው ቢያስጠነቅቁም እሳቸው ግን የኮሮና ቫይረስ ክትባት ተፋጥኖ እንዲገኝ ሲያሳስቡ ነበር የሚደመጡት። ሃይድሮክሲክሎሪኪን የሚባለው የወባ መድኃኒት ለኮሮና ቫይረስ እንዴት ያለ ፍቱን መድኃኒት ነው እያሉም ሲናገሩ ይሰሙ ነበር። ራሳቸውን በቀን በቀን እንደሚወስዱት ተናግረዋል። በበርካታ ሀገሮች የተካሄዱ የጤና ምርምሮች ግን መድኃኒቱ ለኮሮና እንደማይጠቅም ነበር የሚያሳዩት። የቫይረሱን መዛመት ለመቆጣጠር አሜሪካውያን የአፍና አፍንጫ መሸፈኛ ጭንብል እንዲጠቀሙ የጤና ኤክስፐርቶች በአንድ በኩል ሲያሳስቡ፣ ፕሬዚደንቱ ስለ ጠቃሚነታቸው ከዚያ የሚጣረስ መልእክት ሲያስተላልፉ ነበር የሚሰሙት። የጤና ኤክስፐርቶች እንደሚተነብዩት አሁንም በመጪዎቹ ወራት በኮቪድ-19 ምክንያት ተጨማሪ ብዙ 10 ሺዎች አሜሪካውያን ህይወት ይቀጠፋል። በአሁኑ ወቅትም በቫይረሱ ተያዦች ቁጥር ጋብ ቢልም ስርጭቱ ጨርሶ የተገታ አይደለም። ባለፈው ሚያዚያ 14.7 ከመቶ የነበረው የሥራ አጥነት መጠንም ሐምሌ ወር ላይ ወደ 10.2 ከመቶ ወርዷል። ኤክስፐርቶች በከፊል ታይቶ የነበረው የኢኮኖሚ ማገገም አካሄድ ተዳክሟል ሲሉ ፕሬዝደንቱ፣ በአመቱ ሁለተኛው አጋማሽና በሚመጣው አመት መግቢያ ሁኔታው ይሻሻላል እያሉ ይናገራሉ። በሀገሪቱ ዙሪያ የተስፋፋውን የተቃውሞ እንቅስቃሴ በሚመለከት ደግሞ ኮሮና ቫይረስ ድምፁን አጥፍቶ መላ ሀገሪቱን ሲያዳርስ፣ ፕሬዝደንቱን ሌላ ፈተና ተደቅኖባቸው ቆይቷል። ጥቁር አሜሪካዊው ጆርጅ ፍሎይድ ነጭ ፖሊስ አንገቱን በጉልበቱ ተጭኖት ሕይወቱ ማለፉ ተከትሎ በመላ ሀገሪቱ ቁጣና አልፎ አልፎም ሁከት የቀላቀሉ የተቃውሞ ሰልፎች ተቀጣጥለዋል። ፕሬዚደንቱ ሰላማዊ ተቃዋሚ ሰልፎችን እንደሚደግፉ በመግለጽ ሁከት በሚፈጥሩ ተቃዋሚ ሰልፈኞች ላይ ግን ጥብቅ የሆነ የሕግና ስርዓት ማስከበር አቋም ወስደዋል። ዋሽንግተን ውስጥ በሚገኘው ቤተ ክርስቲያን ፕሬዚደንቱ ከዋይት ሀውስ በእግራቸው ራመድ ብለው መጽሐፍ ቅዱስ ይዘው በቆሙበት ወቅት ከአካባቢው ተቃዋሚ ሰልፈኞች በኃይል የተወገዱበትን እርምጃ ነቃፊዎቻቸው ብቻም ሳይሆኑ አንዳንዶቹ ደጋፊዎቻቸውም ጭምር እንዳወገዙት የሚታወስ ነው። በዚህ መልክ የአመቱ አጋማሽ ማለፉ ሲታይ የፕሬዚደንት ትራምፕ የፖለቲካ እጣ ፈንታ ምን እንደሚሆን በእርግጠኝነት ለመናገር ያዳግታል። በብዙዎች ሀገር አቀፍ የህዝብ ድጋፍ ግምገማዎች ሪል ክሊር ፖለቲክስ የሚባለው ዌብሳይት ባጠናቀረው መሰረት ባይደን ትራምፕን በሰባት ነጥብ ስድስት ከመቶ አማካይ ብልጫ እየመሯቸው ነው። በዩናይትድ ስቴትስ ታሪክ ባለፉት አርባ አመታት ውስጥ ድጋሚ ተወዳድረው ያልተመረጡ ሁለት ፕሬዝደንቶች ብቻ ናቸው። ይሁን እንጂ የፕሬዝደንት ትረምፕ ደጋፊዎች ባለፈው ምርጫ ቢሆን እኮ በህዝብ ድጋፍ ግምገማ ይበልጧቸው የነበሩትን ሂለሪ ክሊንተንን ነው ያሸነፉት በማለት ያስታውሳሉ። ፕሬዝደንት ትራምፕ በዚህ ምርጫ ያለፈው የምረጡን ዘመቻቸው መፈክር የነበረውን አሜሪካን መልሰን ታላቅ እናድርጋት ሜክ አሜሪካ ግሬት አጌን የሚለውን ቀየራ አድርገው ኪፕ አሜሪካ ግሬት አሜሪካን በታላቅነቷ እናስቀጥላት በሚል መፈክር የምረጡኝ ዘመቻቸውን ቀጥለዋል። እንደገና ከተመረጥኩ ኢኮኖሚያችንን መልሼ አሳድገዋለሁ፣ በፊትም አድርገነዋል፣ አሁንም የጀመርነውን እንጨርሳለን እያሉ ነው።